የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንድ በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ዛሬ በኢትዮጵያ በክርስትና እምነት ተከታዮች ዘንድ የጥምቀት በዓል ተከብሮ ውሏል። በዓሉን እያከበራችሁ ላላችሁ አድማጮቻችን እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። የበዓሉን አከባበር አስመልክቶ የተጠናቀረ ዘገባ ይኖረናል። አንዳንድ ዘፈኖች እንግዲህ ታሪክ ሲሆኑ አብሮ ይሄዳል። ያ ታሪክና ሁልጊዜ የማይረሳ ሰው ነው በሕይወት የሀይልዬ የበደሉሽ የጎዱሽ ሁሉ መጨረሻ ላይ እግርሽ ስር ወድቀው የለምኑሻላት የሚለውን ሀይልዬ ዘፈነውን ይሞታሉ የሚለው አልበም ላይ ያሉትን ስራዎች የሰራውን አስታውሳለሁ። የኩኩ ሰብስቤንም እንደዚሁ የሀገር የሆነው ዜማ ነው የማስታውሰው በደም በቅርቡ ከዚህ ዓለም በሞት የተለየውን የእውቁን የዘፈን ግጥሞች ደራሲና ፕሮዲውሰር ያየህራድ አላምረውን ህይወትና ስራ ለመዘከር ከተሰናዳ ቅንብር የተወሰደ ነው። የሰማችኋቸውም ታዋቂዎቹ ድምፃውያን ኩኩ ሰብስቤና ጸጋዬ እሸቱ ያየህራድን እና ስራዎቹን አስመልክቶ ከተናገሩት ውስጥ ነው። ሁለቱም ከያየህራድ ጋር ረዥም ጊዜ የዘለቀ ሙያዊ ግንኙነትና ወዳጅነት ካላቸው የሙዚቃ ድርሰቶቹንም ከተጫወቱ በርካታ ድምፃውያን ውስጥ ናቸው። ወንድሙን መረታ አላምረውን ጨምረን በምናደርገው ውይይት ቆየት ብለው ይመለሳሉ። በነገው ዕለት በዚህ በዋሽንግተን ዲሲ የሚከናወነውን የተመራጩን ፕሬዚደንት ዶናልድ ትራምፕን በዓለ ሲመት ተንተርሶ የተቀናበሩ ዝግጅቶችም አሉን። ሌላም አለን። በቅርቡ ከዚህ ዓለም በሞት የተለዩት የቀድሞ የዩናይትድ ስቴትስ ፕሬዚዳንት ጂሚ ካርተር ካበረከቷቸው ላቅ ያለ ግምት የሚሰጣቸው ስራዎች አንዱ የሆነውን ኢትዮጵያን ጨምሮ በተለያዩ ሀገሮች የአይን ማዝ ወይም ትራኮማ በሽታን ለመዋጋት ያከናወኑትን ስራ ተንተርሶ በዘመቻ ብቻው ከተሳተፉና ለረጅም አመታትም በአይን ሐኪምነት ካገለገሉት ኢትዮጵያዊ ባለሙያ ከዶክተር ወንዱ አለማየሁ ጋር የነበረን ወግና ሌሎች ዝግጅቶችም አካተናል። ዕለቱ እሁድ ጥር 11 2017 ዓ ም የአውሮፓውያኑ አዲስ ዓመት 2025 ከገባ የመጀመሪያችን የሆነውን የምሽቱን የራዲዮ መጽሔት ይዘን አዘጋጅና አቅራቢዎቹ ቆንጅ ይታየና አሉላ ከበደ የአክብሮት ሰላምታችንን እናደርሳለን። አሁን የሰዓቱን የዓለም ዜና እንደ ወትሮ እናስቀድማለን። እንዳትሄዶ Thank ናይስጥልኝ እንደምናመሻችሁ አድማጮች የምሽቱን የዓለም ዜና የማሰማችሁ ቆንጅ ይታይ ነኝ። በነገ ውለት ሁለተኛውን በዓለ ሲመታቸውን የሚያከብሩት ዶናልድ ትራምፕ ትናንት ቅዳሜ ምሽት ወዲህ ወደ ዋሽንግተን መጥተው የደስታ መግለጫ ድግስ ላይ ተገኝተዋል። ከአራት ዓመታት በፊት ደጋፊዎቻቸው የዩናይትድ ስቴትስ ምክር ቤት ሕንፃን ወረው ጥቃት ባደረሱበት ሁናቴ ከተማይቱን ለቀው ሄደው የነበሩት ሪፐብሊካኑ ትራምፕ አሁን በድል አድራጊነት ተመልሰዋል። ትናንት ማታ ዋሽንግተን አቅራቢያ ስተርሊንግ ቨርጂኒያ በሚገኘው የጎልፍ መጫወቻቸው ትራምፕ ናሽናል ጎልፍ ክለብ በተካሄደው ድግስ ቤተሰቦቻቸው፣ ደጋፊዎቻቸውና የፖለቲካ አጋሮቻቸው ታድመዋል። የኦፔራ ስልት ድምፃዊው ክሪስቶፈር ማኪዮ የዘፈነ ሲሆን ርችትም ተተኩሷል። የነገው በዓለ ሲመት እጅግ ኃይለኛ ብርድ ይኖራል መባሉን ተከትሎ በልማዱ ካፒቶል ሕንፃው ደረጃው ላይ የሚከናወነውን ቃለ መሐላ ስነስርዓት ጨምሮ አብዛኛው ደጅ የሚካሄድ ዝግጅት ወደ አዳራሹ ለማዛወር አዘጋጆቹ ጥድፊያ ላይ ናቸው። የእስራኤልና የሐማስ የተኩስ አቁም ውዕል ዘግይቶ ስራ ላይ ውሏል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔተንያሁ ሐማስ ዛሬ እሁድ ይለቃል የተባለውን ሶስት ታጋቾች ስም ዝርዝር ሳይሰጠን ስምምነቱ ተግባራዊ አይሆንም በማለታቸው ስምምነቱ ተግባራዊ የሆነው ከታቀደለት ሰዓት በሦስት ሰዓት ገደማ ዘግይቶ ነው። ኔተንያሁ በአገሩ ሰዓት ጠዋት ሁለት ሰዓት ተኩል ላይ ተግባራዊ እንዲሆን የታቀደው ተኩስ አቁም ሐማስ እሰጣለው ያለውን የሚለቀቁ ታጋቾች ስም ዝርዝር ሳይሰጥ ተግባራዊ እንዳይሆን ለመከላከያ ኃይሎች ትዕዛዝ ሰጥተዋል ሲል ከጠቅላይ ሚኒስትሩ ጽህፈት ቤት የወጣው መግለጫ አመልክቷል። ይህንኑ ተከትሎ ሐማስ የስም ዝርዝሩን ከሰጠ በኋላ ነው እስራኤል የተኩስ አቁሙ አምስት ሰዓት ተኩል ላይ ተግባራዊ እንደሚሆን ያስታወቀችው። ሐማስ ስም ዝርዝሩ የዘገየው በቴክኒክ እክል ምክንያት እንደሆነ ጠቅሶ ስምምነቱን እንደማከብር በድጋሚ አረጋግጣለሁ ሲል በመግለጫው አስታውቋል። የተኩስ አቁም ስምምነቱ ተግባራዊ ከሆነ በኋላ በጥቂት ሰዓታት ተከትሎ ቀይ መስቀል በጥበቃ አጀብ ወደ ጋዛ በማምራት የተለቀቁትን ሶስት ወጣት ሴቶች ተረክበዋል። ይህ በዚህ እንዳለ አክራሪ ብሔርተኛው የእስራኤል የብሔራዊ ጸጥታ ሚኒስትር ኢታማር ቤንጋቪር የተኩስ አቁም ውሉን በመቃወም ስራ መልቀቃቸው ተዘግቧል። ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ቲክቶክ ዩናይትድ ስቴትስ ውስጥ አገልግሎት መስጠቱን አቁመዋል። ማህበራዊ መገናኛው ከትናንት ቅዳሜ ማታ ጀምሮ ነው በዩናይትድ ስቴትስ አገልግሎት መስጠቱን ያቆመው። አሜሪካ ውስጥ 170 ሚሊዮን ተጠቃሚዎች ያሉት ቲክቶክ ከአፕል እና ከጉግል መተግበሪያዎች የተነሳው አገልግሎቱ እንዲቆም የወጣው ህግ፣ በእቅዱ መሰረት ዛሬ እሁድ ስራ ላይ ከመዋሉ አስቀድሞ ነው። ትናንት ቀደም ብሎ ተመራጩ ፕሬዝደንት ዶናልድ ትራምፕ ነገ አስተዳደራቸውን ሲጀምሩ ለቲክቶክ እገዳው ተግባራዊ መሆኑ እንዲዘገይ የሶስት ወር ጊዜ ሳልሰጥ አልቀርም ያሉ ሲሆን ቲክቶክ ይህንኑ ለደንበኞቹ ባወጣው ማሳሰቢያ ጠቅሶታል። የቻይና ባይትዳንስ ኩባንያ ንብረት የሆነው ቲክቶክ አሜሪካ ውስጥ ላሉት ተጠቃሚዎቹ ወደ መተግበሪያው ለመግባት ሲሞክሩ አገልግሎቱ መቋረጡን ያስታወቀው ትናንት ማታ ለአምስት ሰዓት ሩብ ጉዳይ ላይ ነው። በናይጄሪያ የነዳጅ ማጓጓዣ መኪና ተገልብጦ ሰባ ሰዎች ሞቱ። ሰሜናዊ ናይጄሪያ ውስጥ ትናንት ቅዳሜ ነዳጅ የጫነው መኪና ተገልብጦ የፈሰሰው ነዳጅ ያስከተለው ፍንዳታ ቢያንስ ሰባ ሰዎችን የገደለ ሲሆን በአደጋው የቆሰሉም እንዳሉ የመንግስቱ ብሔራዊ የአጣዳፊ አደጋዎች ማዕከል አስታውቋል። ፍንዳታው የደረሰው ሰሜናዊ ኒጀር ግዛት ውስጥ ሲሆን ባለፈው ጥቅምት ጂጋዋ የሚባለው ግዛት ውስጥ ተመሳሳይ የነዳጅ ፍንዳታ ደርሶ 147 ሰዎች እንደገደለ ይታወሳል። በመጨረሻም ኬንያ ወደ ሄይቲ ተጨማሪ ፖሊሶችን አዝምታለች። ኬንያ በሄይቲ የወሮበሎች ሁከትን ለመቆጣጠር ለተሰማራው በሀገሯ የሚመራ ህብረ ብሔር ሰራዊት 217 ተጨማሪ ፖሊሶች መላኳን አስታውቃለች። የኬንያ የሀገር አስተዳደር ሚኒስትር እንዳሉት ፖሊሶቹ አርብ ለት ወደ ሄይቲ ተጉዘዋል። ኬንያ ቀደም ሲል ከላከቻቸው ጋር ሲደመር ወደ ሄይቲ የላከቻቸው ፖሊሶች ቁጥር ከስድስት መቶ ይበልጣል። አድማጮች፣ ለዜና የተያዘው ክፍለ ጊዜ በዚሁ ያበቃል። በቀጣዩ የራዲዮ መጽሔት ቅንብር አብራችሁን አምሹ እሁድ ጥር 11 2017 ዓ ም በድጋሚ ጤና ይስጥልን እንደምንሰነበታችሁ ውድ የራዲዮ መጽሔት ተከታታዮች የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና ቆንጂት ታየነን ለዕለቱ ካሰናዳናቸው ልዩ ልዩ ቅንብሮች ጋር ተመልሰናል። ዛሬ በኢትዮጵያ በክርስትና እምነት ተከታዮች ዘንድ ተከብሮ የዋለውን የጥምቀት በዓል ለምታከብሩ አድማጮቻችን እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። የበዓሉን አከባበር አስመልክቶ የተጠናቀረው ዘገባ ቀዳሚ ዝግጅታችን ነው። ጃን ሜዳ ዛሬ እሁድ ጥር 11 ቀን ከማለዳው ጀምሮ ነበር በጥምቀት በዓል ታዳሚያን ደምቆ የዋለው። እንደ ወትሮው ሁሉ ጸሎትና ሌሎች መንፈሳዊ ክዋኔዎች ከተከናወኑ በኋላ ባህረ ጥምቀቱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትሪያርክ ብፁዕ ወቅዱስ አቡነ ማቲያስ ተባርኮ የጥምቀቱ ሥነ ሥርዓት ተካሂዷል። በስፍራው ተገኝተው ከነበሩ በርካታ የእምነቱ ተከታዮች እና ጎብኚዎች መካከል ያነጋገርናቸው ታዳሚያን ስለ በዓሉ አስተያየታቸውን ሰጥተውናል። ጊዮርጊስ ክብረት ይባላል። በአጠቃላይ ጥምቀት ማለት ለሰው ልጅ ስጋዊ፣ መንፈሳዊ፣ ህይወታዊ ፈውስን የሚሰጥ የስላሴ እግዚአብሔር ቤተሰብነትን የሚያስገኝ ማለት ነው። ስሜ ቤተልሔ ሙልጌታ ይባላል። የመጣሁትም ከአሜሪካ ቦልቲሞር ሲሆን እዛም የማገለግለው በመካነ ሰላም እየሱስ ቤተክርስቲያን ነው እና እዚህ በመጣሁበት አጋጣሚ በቀድሞ ሰንበት ትምህርት ቤት ውስጥ በመንበረ ጸባዖት ቅድስት ስላሴ አገለግል ነበርና ከልጅነት ጀምሮም ያደግኩት እዛ ስለነበረ ኑና አብረን እናገልግል በሚለው በሰንበት ትምህርት ቤቱ ጥሪ መተን በዓለ ጥምቀቱን እንደዚህ ደስ በሚል ሁኔታ በእግዚአብሔር ጸጋ እያከበርና ያለ ነው። በጣም ደስ ይላል። እኔም በጣም ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። ሁላችሁንም እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁላለሁ። ሊዮን ስሜ ሊዮን ነው። ከኔዘርላንድስ ነው የመጣሁት። ሁሉም ነገር አስደናቂ ነው። በጣም አስደናቂ የባህሉ ውበት ብቻ አይደለም፣ ህዝቡ ራሱ በጣም ደስ ይላል። በዚህ የሚያምር ፌስቲቫል መካከል በመገኘታችን እድለኞች ነን። መጋቢ ስብዓት ቀሲሳ ቢጅ ዘለቀ እባላለሁ። በጥምቀተ ባህር ቦታ የተገናኘ ነው። ሁላችንም ክርስቶስን አምነን በአንድነት የርስቱ የመንግሥተ ሰማያት ልጆች እንድንሆን ያጣነውን ልጅነት ያገኘንበትን የከዲያብሎስ ባርነት የተላቀቅንበትን የዕዳ ደብዳቤ የተቀደደበትን ዕለት በማሰብ ነው። በዚህ ሰዓት የተሰባሰብ ነውና ሀገራችንም እንደምታዩት እንግዲህ ሕዝቡ ሁሉ ተሰብስቦ በአንድነት እዚህ ቦታ ያለውና ሁሉም በምድር ላይ በአንድነት በሰላም በፍቅር እንድንኖር ይሄንን ነው በዓሉ የሚያስተምረው። ፋብራ ስፕሪክስ እባላለሁ። ከደቡብ አውስትሬሊያ ነው የመጣሁት። በጣም አስደናቂ ዝግጅት ነው። እጅግ በጣም ያምራል። ባህሉ፣ ህዝቡ፣ ህብረ ቀለሙ፣ ድምቀቱ ለእኔ በጣም ደንቆኛል። እዚህ በመገኘቴ በጣም እድለኛ ነኝ። ስሜ ሰብሎንጌል አድማሱ ይባላል። የመጣሁት ከመንበረ ጸባዖት ቅዱስ ስላሴ ካቴድራል ኦልሞስት ቅዱስ ስላሴ በተከበረ ወይም ደግሞ እድሳቱ ተጠናቁ ቅዳሴ ቤቱ በተከበረ በሳምንቱ ማለት ነው። ይሄ የጥምቀት በዓል የመጣው እና በጣም ደስተኛ ነው በሱ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትሪያርክ ብፁዕ ወቅዱስ አቡነ ማትያስ ባስተላለፉት መልእክት ደግሞ የሰላም ጥሪ አቅርበዋል። ለጦርነትና ለእልቂት የሚሆን መሳሪያ በማምረት መሽቀዳደም የሚበጃ አይደለም ያሉት ፓትሪያርኩ ዓለም ቆም ብላ እንድታስብና ወደ እግዚአብሔር እንድትመለስ እንመክራለን ብለዋል። የጃን ሜዳው የጥምቀት ክብረ በዓል እኩለ ቀን አካባቢ ተገባዶ ታቦታት በምእመናን ዝማሬና ሌሎች መንፈሳዊ ክዋኔዎች ታጅበው ወደየደብራቸው ወደየመንበራቸው ተመልሰዋል። ለአሜሪካ ድምፅ ኬኔዳ አባተ አዲስ አበባ። ያለፈውን ጥቅምት ወር መገባደጃ የዩናይት ስቴትስ ብሔራዊ ምርጫ ተከትሎ በነገ ዕለት እዚህ ዋሽንግተን ዲሲ ላይ የተመራጩ 47ኛው ፕሬዚዳንት ዶናልድ ትራምፕ በዓለ ሲመት ይከናወናል። የነገውን ሥነ ሥርዓትና የዩናይትድ ስቴትስ ፕሬዚደንታዊ በዓለ ሲመት ታሪክ በ1950ዎቹ መገባደጃ በተከናወነ ፕሬዝዳንታዊ በዓለ ሲመት ሥነ ሥርዓት ላይ የመዝፈን ወይም የመጫወት ዕድል የገጠማት የመጀመሪያዋ ጥቁር ሴት ድምፃዊትና ሌሎች ታሪኮች የተካተቱበት ቅንብር አሁን ቀጥሎ ይቀርባል። በነገው ስነ ስርዓት እንንደርደር ነገ ሰኞ እንደ አውሮፓውያን የዘመን አቆጣጠር ጥር 20 2025 አርባ አምስተኛው የአሜሪካ ፕሬዝዳንት የነበሩት ዶናልድ ትራምፕ ለሁለተኛ ጊዜ ተመርጠው በ47ኛ ፕሬዝዳንትነት ቃለ መሐላ የሚፈጽሙበት በዓለ ሲመት ነው። ዩናይትድ ስቴትስ ምክር ቤት ህንጻ ካፒቶል ደጃፍ ላይ በሚከናወነው በዓለ ሲመት ላይ ታዋቂዋ የሀገረሰብ ወይም ካንትሪ ሙዚቃ ድምፃዊት ካሪ አንደርውድ አሜሪካ ዘ ቢውቲፉል ውቢቱ አሜሪካ የተሰኘውን ዝነኛውን የአሜሪካ የአገር ፍቅር ዜማ ታዜማለች። ተመራጩ ፕሬዚዳንት ዶናልድ ትራምፕ ከሚወዷቸው ድምፃውያን መካከል ሁለቱ የካንትሪ ወይም የሀገረሰብ ሙዚቃ አቀንቃኙ ሊ ግሪንዊድ እና የኦፔራ ስልት ድምፃዊው ክሪስቶፈር ማኪዮ ሙዚቃዎቻቸውን እንደሚያቀርቡም ተጠቁመዋል። በሳምንቱ መጀመሪያ አሶሲየትድ ፕሬስ ባገኘው የበዓለ ሲመቱ መርሃ ግብር ካሪ አንደርውድ አሜሪካ ዘ ቢውቲፉልን የምታዜመው ቃለ መሐላቸውን ፈጽመው እንዳበቁ እንደሚሆን ያሳያል። አገሬን እወዳታለሁ፣ ስለዚህ በዓለ ሲመቱ ላይ እንዳዜምና በዚህ ታሪካዊ ቀን መጠነኛ ድርሻ እንዲኖረኝ በመጋበዜም ክብር ይሰማኛል ብላለች። ተመራጩ ፕሬዚደንት ብሔራዊ መዝሙሩን እንዲዘምር የመረጡት ደግሞ የኦፔራው ስልት ድምፃዊ ክሪስቶፈር ማኪዮ ነው። በነገራችን ላይ ከዩናይት ስቴትሱ ምክር ቤት ቤተ መጽሕፍት ዘ ላይብራሪ ኦፍ ኮንግረስ ባገኘነው መረጃ መሠረት የአሜሪካ ዘ ቢዩቲፉልን ግጥም የደረሱት ካትሪን ሊቤትስ የሚባሉ ሴት ናቸው። በሺ 8 በሺ8ቶ በ895 ለመጀመሪያ ጊዜ ግጥማቸው ደ ኮንግሬሽናሊስት በተባለ ጋዜጣ ላይ ታተመ። በ902 ዓመተ ምሕረትም አሻሽለው ጻፉት ከዚያም በ1913 ለመጨረሻ ጊዜ የተወሰኑ ማሻሻያ ቃላት ጨመሩበት። አሜሪካን ስለ መልክዓ ምድራዊ ውበቷና ጸጋዋ በሚያደናንቁና በሚያመሰግኑ ቃላት የሚቀነቀነው አሜሪካ ዘ ቢዩቲፉል ወደር የሌለው የአገር ፍቅር መገለጫ ተብሎ ይጠራል። በዚህ መልክ ነው የተወለደው። ታሪኩ ረዘም ያለ ነው። ባለን ጊዜ ግን በአጭሩ እንደተከታተላችሁት ጭምቅ አድርገን አቀረብነው። እስኪ አሁን ደግሞ የዩናይትድ ስቴትስን የባለ ሲመት ታሪክ የሚዳስሰውን ሌላ ክፍል መልከት እናድርግ። ይበልጡንም ጥቁር አሜሪካዊት ድምፃዊቱ ማሪዮን አንደርሰን በፕሬዚዳንታዊው በዓለ ሲመት በመጫወት የመጀመሪያዋ ጥቁር አሜሪካዊ በሆነችበትና ሌሎች የመጀመሪያ ያደረጓት ታሪካዊ ክንውኖች ላይ እናተኩራለን። በዩናይትድ ስቴትስ የመጀመሪያው ፕሬዚደንታዊው በዓለ ሲመት እንደ አውሮፓውያን አቆጣጠር በ1789 ኒውዮርክ ላይ የተካሄደው የፕሬዝደንት ጆርጅ ዋሽንግተን ቃለ መሐላ ስነ ስርዓት ሲሆን ከታሪካዊ ክንውኖችም እንደ አውሮፓውያን የዘመን አቆጣጠር በ1865 በፕሬዚዳንት ሊንከን ሁለተኛ በዓለ ሲመት ቃለ መሐላ ስነ ስርዓት አፍሪካውያን አሜሪካውያን በሰልፉ የተሳተፉበት፣ አሜሪካዊው ሮበርት ፍሮስት እንደ አውሮፓውያን የዘመን አቆጣጠር በ1961 በፕሬዚደንት ጆን ኤፍ ኬኔዲ በዓለ ሲመት በመሳተፍ የመጀመሪያው ባለ ቅኔ የሆኑበት ሌላው ነው። እንዲሁም ቀደም ብለን ያነሳናት እንደ አውሮፓውያን የዘመን አቆጣጠር በ1957 ከዋሽንግተኑ የካፒቶል ሕንፃ ደጃፍ በፕሬዚዳንት አይዘንሃወር በዓለ ሲመት ላይ በተጫወተችበት ወቅት የመጀመሪያዋ ጥቁር አሜሪካዊት የሆነችው ማሪዮን አንደርሰን እንደ አውሮፓውያን የዘመን አቆጣጠር በ1961 ፕሬዚደንት ጆን ፍ ኬኔዲ ቃለ መሐላ ስነ ስርዓት ላይ የብሔራዊ መዝሙር በመዘመር በዚያ ታላቅ ስነ ስርዓት ለሁለተኛ ጊዜ ተገኘች የመጀመሪያ አሜሪካዊ ሆናለች። እንደ አውሮፓውያን የዘመን አቆጣጠር በ1977 ፕሬዚዳንት ጂሚ ካርተር በበዓለ ሲመታቸው ወቅት ከፕሬዚዳንታዊ አውቶሞቢላቸው ወጥተው በእግራቸው ለመጓዝ የወሰኑበት እናም ከዚያን ጊዜ አንስተው የሥነ ሥርዓቱ አካል የሆነው ገቢር በታሪካዊነታቸው ከሚጠቀሱት ውስጥ ናቸው። ከፍተኛ አድናቆትና ተወዳጅነት ያተረፈችው ሜሪያን አንደርሰን በተመሳሳይ ሬከርዶች የሰበረችባቸው ታሪካዊ ክንውኖቿ በርካታ ናቸው። እንደ አውሮፓውያን የዘመን አቆጣጠር በ1939 ሰባ አምስት ሺህ ሕዝብ በተገኘበት በዋሽንግተኑ የሊንከን መታሰቢያ ሐውልት አቅራቢያ የተጫወተችው የሙዚቃ ድግስ ከዚያ ቀደም ታይቶ የማይታወቅ ተብሎላታል። የኒውዮርክ ከተማ ሚውዚየም በእውቋ ተዋናይ የኩምክና ጥበብ አዋቂና ድምፃዊቷ ቤቴ ሚድለር የተበረከቱትን የሜሪዮን አንደርሰንን አልባሳትና ፎቶግራፎች በማሰባሰብ እና በዲጂታል መልክን በማቀናበር የሜሪዮንን የሙያ ህይወት የሚዳስሱ ፕሮጀዎች በመቅረጽ ሙዚቃዎቿ እንደምን ሰዎችን ወደ አንድ ማምጣት እንደቻሉ አሳይቷል። ሜሪያን ከራሷ የምትጠብቀው ከፍ ያለ ኃላፊነት የተሞላው ሞያዊ ክንውኗና እጅግ ያማሩት የመድረክ አልባሳቷ ያን በመቶ አመታት ውስጥ አንድ ጊዜ ብቻ የሚመጣ የተባለለትን ውብ ድምጿን እንከኔለሽነት ማድመቃቸው ተዘግቦላታል። የቀድሞዋ ቀዳማይ እመቤት የኤሎኖር ሩዝቬልት ጓደኛ የነበረችው ሜሪያን በሁሉም መመዘኛዎች ማለት ይቻላል የሚልክ ዲሞክራት የነበረች ብትሆንም በሪፐብሊካን ፕሬዝዳንታዊ በዓለ ሲመት በመዝፈንም ብቸኛዋ ሆናለች። ክቡራትና ክቡራን የራዲዮ መጽሔት ፕሮግራማችን ታዳሚዎች የጥቁር አሜሪካዊቱን ድምፃዊት ሜሪያን አንደርሰንን ክብረ ወሰኖች የሰበረችባቸውን ብዙ የመጀመሪያዎች ጨምሮ የነገውን የተመራጩን ፕሬዚዳንት ዶናልድ ትረምፕን በዓለ ሲመት ከወዲሁ መልከት ያደረግንበትንና ለየት ያሉትን የዩናይትድ ስቴትስን ፕሬዚዳንታዊ በዓለ ሲመቶች ታሪክ አስመልክቶ የተቀናበሩ ዝግጅቶች ነበር የተከታተላችሁት። በነገ ዕለት በዩናይትድ ስቴትስ ምክር ቤቶች ደጃፍ የሚካሄደውን ሙሉ ስነ ስርዓት ተከታትለን እናቀርባለን። እንድትከታተሉም ከወዲሁን ጋብዛለን። የበርካታ አሰርታት የጥበብና የህይወት ጉዞ ነው በቅርቡ ከዚህ ዓለም በሞት የተለየውን የዘፈን ግጥሞች ደራሲና አቀናባሪ ያየህ ይራድ አላምራውን ሕይወትና ሥራ እንዘከራለን። መጀመሪያ ያነጋገርነው ዕውቋን ድምፃዊት ኩኩ ሰብስቤን ነው። ኩኩ የየህራድ በርከት ያሉ የዘፈን ግጥሞችን ከሰጣቸው ወይም ከደረሰላቸው ድምፃውያን ውስጥም አንዷ ናት። ኩኩን ወደ ፕሮግራማችን ጋብዘን ካነጋገርን ጊዜው ዘለግ ብሏል። ከቀድሞ ባልደረባችን አዲሱ አበበ ጋር ነበር። ኩኩ ከዓመታት በፊት ያነጋገርንሽ፣ ዛሬ ደግሞ ለየት ባለ ሁኔታ ምክንያትነት ነው የጋበዝንሽ። ቀደም ብለን በመግቢያችን እንደጠቆምነው በቅርቡ ከዚህ ዓለም በሞት የተለየውን ፈን ግጥሞች ደራሲና አቀናባሪ የአየር ራድ አላምረውን ሕይወትና ስራ ለመዘከር ለተሰናዳ ዝግጅት ነው የጋበዝንሽ። ገና ከማለዳው የሙዚቃ ሕይወትሽ ጅማሮ አንስቶ ነው ትውቡቃችሁ የአየር ራድ የግጥም ሥራዎቹን የሰጠሽ። እስኪ ዜና ረፍቱን ከሰማሽበት ሁኔታ ብንጀምር። ለመሆኑ ዜና ረፍቱን የሰማሽበት ሁኔታ ታስታውሻለሽ? የአየር ራድንስ እንዴት ነው የምታስታውሽው? እንደ ሙዚቃ ሰውም እንደ ወዳጅም አዎ በጣም እጅግ አስደንጋጭ ነበር ያዩ በጣም ጨዋታ የሚያውቅ ነው ቁም ነገረኛም ልጅ ነው በጣም ጎበዝ ደራሲም ነው እና ከብዙ ጊዜ ወዲህ ተገናኝተን አናውቅም ቶሎ ቶሎ ያዩ ጋር ሆኖም ግን የድሮ ወዳጅነታችን ምንጊዜ እንዲሁም በምንገናኝበት ሰዓት ሁሉ እንዳዲስ ነው ሁሌ የምንጨዋተውም እናወራውም ምስጦ የምናወራውም በቁም ነገር እና አዘንኩኝ በጣም ሞተ ሲባል በጣም ነው የደነገጥኩትን እስከማይመስለኝ ድረስ። የህይወት ሂደት ነው እና ሁላችንም የጠበቀን ነገር ስለሆነ ደግሞ በጣም ግን ያሳዝናል እና አሁን ደግሞ የሚያሳዝነው ሌላ የማየው ነገር በህይወቱ ያለ ቢደረጥ ነበረ ብዙ ሰው ከሞተ በኋላ ነው ታሪኩ የሚነሳው እና ብዙ ድርሰት እና ብዙ ጥበብ ይዞ ራሱን የደበቀ ልጅ ነው እና ያን ጊዜ ቢሆን ኖለት በህይወቱ ያው ደግሞ አይኖርኩም ነገር ደስ ያስጠየኝ ነበር። ገና ዘፈን በጀመርኩበት ጊዜ ነው ማቀው። በልጅነቴ ስቱ ወጣቱ ነው ወጣቱ ልጆች ነበር ያን ጊዜ ያዩ እነዚህን ዘፈኖች በሙሉ የሰጠኝ በዛን ጊዜ ነው የሁለተኛ አልበሜ መሆኑ ነው ወይ ቀብራሬ እና ብዙ ትዝታዎች አለኝ። አንዳንድ ዘፈኖች እንግዲህ ታሪክ ሲሆኑ አብሮ ይሄዳል ያ ታሪክ እና ሁልጊዜ ያዩ የማይረሳ ሆኖ በህይወቴ ዘመን እና በጣም ወዳጅም ነው ደግሞ ፐርሰናሊ፣ እንደዚህ ዛሬ ቶሎ ቶሎ ባንገናኝም ሁልጊዜ አንድ ሰው መቼም አብሮ ይኖረ ሰው ሲገናኝ ደግሞ ልክ በቆምንበት ነው የምንጀምረው እና በጣም ጥልፍሎ ነው። በጣም ያሳዝናል። ነፍሱን እንግዲህ ማረው ነው እግዚአብሔር፣ በጎኑ ያኑረው፣ ነፍሱን ይማርልን ነው። ኩኩ፣ ቀደም ብለሽ አወይ ቀብራሬ የተሰኘውን ዜማሽን ጠቀስ አድርገሻል። በሙዚቃ ስራዎቹ ለአንቺ በሰጣቸው አንዳንዶቹን እናነሳሳ፣ የህይወት ስራውን እያስታወስ ነው እና የመጀመሪያዎቹ ስራዎች የትኞቹ ነበሩ ታስታውሽ ይሆን መቼ እንደነበረ? አወይ ቀብራሬ ራሱን ይቻል አልበም ነው ያለውም፣ ብዙዎቹ ዘፈኖች ያዩ ናቸው እንደነገር ሆኖ የችነች ሀገር ይሄ አሁን ለምሳሌ እዛ ላይ ነው ያለው። ኢትዮጵያ ደግሞ ለብቻው የላፈልኝ ነው አሜሪካ ነገሮኛ ያወጣሁት ዘፈን ነው ኢትዮጵያ ነው ራሱ ያልበሙ ስም። በጣም ጥሩ ዘፈን ነው። አንደዛ ነው ወደ ኋላ ይመስለኛል። አጅሬ መውደድ በብዙዎች ልብ ውስጥ ያለ ሌላ ተወዳጅ እኩል ተወዳጅ ዘፈን ነው። ኢትዮጵያ በጣም ትልቁ ስራው ይመስለኛል። አጅሬ መውደድ መቼ የሆነ የተሰራው ወደ ሲሰጣ መቶ ሰባ አራት ሰባ አምስት ነው የሚሆነው። እንግዲህ በኢትዮጵያ አቆጣጠር በዛን ጊዜ የተሰራ ስራ እንዳልሹ፣ ሁለታችሁም ገና ታዳጊ ያላችሁ መሆን አለበት። በልጅነት ጊዜ ነው የጀመርሽው። የልጅነት ስራዎች ውስጥ ነው እሱም፣ እዛን ዘመን ወጣት ነው የሚሆነው። ኩሰብስቤ፣ እውቅ ድምፃዊ፣ ለጊዜሽ አመሰግናለሁ። እግዜር ይስጥልኝ። ማመሰግናለሁ ለመሰግናለሁ ክብራትና ክቡራን አድማጮቻችን ቀደም ሲል ከድምፃዊት ኩኩ ሰብስቤ ጋር ያደረግነውን አጠር ያለ ቃለ ምልልስ ነበር የተከታተላችሁት። ቀጥሎ ደግሞ ከሁለት ሌሎች እንግዶቻችን ጋር ወዳደረግነው ቆይታ ነው የምንወስዳችሁ። በቅርቡ ከዚህ ዓለም በሞት የተለየውን የሙዚቃ ደራሲና ቀናባሪ ያየህራድ አላምረውን ሕይወትና ስራ ለመዘከር የተሰናዳ ዝግጅት ነው። ሁለት እንግዶች በስልኩ መስመር ይዘናል። ከአዲስ አበባ ድምፃዊ ጸጋይ እሸቱን፣ ከዚህ ከዋሽንግተን ዲሲ ደግሞ ከአዲስ አበባ እንደተመለሰ ያገኘ ነው። ወንድሙን መረተ አላምረውን ይዘናል። ወዲሁም ሀዘኑ ትኩስም እንደመሆኑ በሀዘን ስሜት ውስጥ እንደምትሆኑ እረዳለሁ። ትውስታዎቻችሁን እንድታጋሩን የሙዚቃ ጸጋይ፣ እንደ ሙዚቃ ሰው በእድሜ ልክ ያበረከታቸውንም እንመለከታለን። እስኪ ዜና እረፍቱን ከሰማችሁበት ሁኔታ እንነሳ። ጸጋይ፣ ዜና እረፍቱን እንዴት ሰማ ስትሰማ የነበረው ሁኔታ ምን ይመስል ይሆን? በጣም አስደንጋጭ የሆነ እኔ በአጋጣሚ እነዚህ ቴሌግራም ላይ ከፈት ሳረግ አቻሬ ይሄንን ነገር ፖስት አድርጓል። ምን ምንድን ነው የሚለው ብዬ ነው ራሴን የጠየኩት። አቻሬ የሆነ ቻናል የቴሌግራም ግሩፕ ነው። ጫማ ነጋዴ ነው። ከአርቲስቶች ጋር ያለው ኮንታክት ሰፊ ነው። የእሱ ግሩፕ ላይ ይሄ ነገር ፖስት ተደርጓል። በዛ ሰበብ አይቼ ነው የደነግ በጣም በጣም በቃ እና በአጠቃላይ እንደው ምን አይነት ምን አይነት ምን አይነት አጋጣሚ ነው ብለህ ነው የምትለው? ምክንያቱም ሆን እኔና ያዩ ልንሰራ ያቀድነውን ነገር ሁሉ ፕሮግራም አውጥተን ዩ ማታ ነገር ተወያይተን እንዲህ ነው እንግዲህ የሰው ልጅ ሊገጥሙ የሚችለው ነገር በጣም አስደንጋጭ፣ በጣም ድንገተኛ ነው። ታሞ እየተረዳም አይደለም የሚሆነው አይደለም በጭራሽ በጭራሽ አይደለም በጭራሽ። እንዴ ምን ታሙ ይረዳል? ጨርሶ ጤነኛ እኮ ነው አባይ፣ ጨርሶ ጤነኛ። ያው ሁሉም ነገር የሚያደርገው እግዚአብሔር ነው። ቢሆንም ግን ይሄ ነገር ይገጥማል ብለህ የምታስብ የምችለው ነገር አይደለም። ግን በጣም አስፈላጊ በእውነት በጣም አስፈላጊ። እንዲህ ድንገተኛ ሲሆን ሀዘኑ ከባድ እንደሚሆን እረዳለሁ። እንደ መረተ በርቀት ላሉት ደግሞ እንደሚበረታ ገምታለሁ። መረተ በአንተ በኩል የነበረውን ደግሞ እስኪ እንመልከት። እንዴት ነበር ያየህራድን የወንድምህን ህልፈት የተረዳኸው? ትንሽ ከበድ ያለ ነበር። የሚገርመው ቡና ከጠጣሁ ብቻ አንቀልም ያስጠኝ ቡና አልወድም። ሳቸ ከጠጣሁ ቀልጠ ያስተኛ የዛ ለታ ለሊቱ ሙሉ ቡና ጠጣውም ቀን ግን እነሳለሁ አራት አምስት። በቃ ወንድሜ መከራ ላይ ሆኖ ነው ማለት ነው። ስ ጉዳዩ ስታወቅ እነሳለው፣ ሳሎን ውስጥ እቀመጣለሁ፣ እመጣለሁ። በቃ ሶስት አራት ወይም ያለኝ በቃ ቁጭ ያልኩ ነው። መሻ ላይ አንድ ሚስት ኮ ያገኛለሁ። ከአንድ ወዳጁ በጣም የወደው ወዳጁ ነው፣ አክባሪው ነው። እ በጠዋት ተደወለ ስልክ። ስመልሰው እዛ ውስጥ ድምጽ ሰማው፣ በጣም ዘገንም ድምጽ። እኔ ደግሞ ከባድ ነው ብቻ። ያዩ የጉዶ ምናምን ወንድሜ ይላል። ምን እያልከ ይመስለው

ድርድ ውላ ቆማለች። ወንድሜ ነው አ ወንድሜ ሞታ ያዩ፣ ምን ሆነ አልኩ። በቃ እዚህ አካባቢ ያሉ ወዳጆቻችን ተነግሯቸው ያው ባለቤቱ በዘዴ ንገሩ ተብለው ተንቀጠቀጥኩ።

አይምሮን ታዘጋጅ ያለገባ ይህ ዱብዳ ሆነብህ። ለቤተሰቡ ቤተሰቡ በሙሉ ሾክ ነው ያደጉ እግዚአብሔር ኃይል ቤተሰቡ ነገሮችን በእርጋታ ለማየት እየሞከርን ነው። በጸሎትም ወንድማችን እያሰብን ነው። የሚያዋጣውም ስለሆነ የሁላችን መንገድ ወደዛ ነው። መጨረሻ አንዳንዴ ያለ ያለ ይመስልሃል። በቃ አሁን ድረስ እውነት አልመስለኝም። እንደ ታናሽ የሚታዘዘኝ ታላቅ ወንድሜ ነው በጣም አክባሪ ጨዋ ሰው ነው ያጣሁት እንደ ወንድም ብቻ ሳይሆን እንደ ጓደኛም። ህይወትና ስራውን ለመዘከር የተዘጋጀ እንደመሆኑ ትውስታዎቻችሁን ደግሞ ፀጋዬ፣ ወደ አንተ ልመለስ እና ያየህራድ ለአንተ ምን አይነት ሰው ነበረ? ቅድም ጀምር አድርገሃል። ቀጥተኛነቱን እንደ የሙያነኩን የሙዚቃ ከማየታችን በፊት ያየህራድ ምን አይነት ሰው ነበር? አንተ ስታውቀው ለረዥም ጊዜ እንደምታውቀው ነው የተረዳሁት። ያዩ እንግዲህ ቀጥተኛ የሆነ ሰው ነው። ከራሱ አልፎ ይሄዳል ለሌላ ሰው እና ቀና ነው ደግሞ በሁሉ ነገር። ስስት አያውቅም። የሚፈልገውን ነገር ያለ ስስት ነው የሚናገረው እና እንደዚህ አይነት ሰዎች ደግሞ በጣም ጥቂቶች ናቸው። ያዩ ጋር የማያቸው ባህሪዎች በጣም ውስጤን የሚያስደስቱታል። ምክንያቱም የማይስማማው የማይገባውን ነገር ሰስቶ አንተን ለማስደሰት ብሎ የሚከልልልህ ነገር የለም። በቃ እውነት የሆነ ሆኖ እውነት ነው እሱ ጋር ያለው ነገር መልካም የሙዚቃ ስራዎችንም እያነሳሳን ገፋ አድርገን እንወያያለን። መረተ ወደ አንተ ልመለስ ነው። እንደ ታላቅ ወንድም እንደ ጓደኛ ያለህ ቅርበትን ያህል ደግሞ ጥበባዊ ስራውንም የመከታተል የማየት እድል አለህና እዛ ሙያ ዘርፍ ውስጥም ባትሆን እንደ ሙዚቃ አድናቂ ከልጅነት እስከ እውቀት የሰራቸውን ስራዎች የማወቅ አድል አለህ ብዬ ገምታለሁ። እና በተለይ የፈጠራ ስራዎችን ለመስራት ያለውን ፍቅር፣ ጉጉት ቅርብ ጊዜ ሲወጣው የጥላሁን ገሰሰን ጨምሮ ለበርካታ ድምፃውያን ስራዎቹን ሰጥቷል። ቀደም ብለን ያነጋገርናት ኩኩ በሺህ ዘጠኝ መቶ ሰባዎቹ ነው የመጀመሪያ ስራዎቹን ወጣትነት እድሜያቸውን እንደ ሰጣት የገለጸችልን የመጀመሪያ ስራዎቿ የተካተቱበት አልበም ያለበትን ምን ታስታውሳለህ? እንደው አጀማመሩንም በተለየ ስሜት ደግሞ ጥበባዊ ስራ ለመስራት የሚወስደውን ጊዜ የሚያደርጋቸውን ነገሮች አሁን ከልጅነት ጀምሮ ያለው አንዳንድ ሁኔታዎች ትዝ ይሉኛል። ምንድን ነው ብዙ ጊዜ በዘመን መለወጫ ላይ የሚዘጋጁ የሙዚቃ ዝግጅቶች ነበሩ ከጃንሆይ ጊዜ ጀምሮ፣ እንዲሁም ከዛም በኋላ ረጅም ዓመት ቀጥሏል። የተለያዩ ሙዚቃ ባንዶች አንድ ጋራ ጋትራ ያሳያሉ። ከዛ ሱን ይማራ እየተዘዋወሩ ሌሊቱን ሙሉ ሙዚቃ ሲዘጋጅ ነው የሚያደረው በዛ ሰዓት እና ብዙ ጊዜ ነ እናሱ ያደግነው የሚኖር ነው ወደ ሚሊተሪው አካባቢ ስለሆነ አባታችን ጃሜ ወታደር ነው፣ ኮንጎ የዘመታ እኛ ኑሯችን ከሚሊተሪ አባላት ጋር ነው እና ተንጠልጥለን ከምድር ጦር ወታደሮች ጋር መኪናቸው ለተጭነን ይወስዱናል። ከአንዱ ጋር ይተው ሲወጡ ወደ ብሔራዊ ታሪካ ብረት ሲማ ይዟዟሩ ከልጅነት ጀምሮ አብሮ ያደገ ነገር ነው። ያለፈን ሙዚቃ ትን እኔ እንኳን አብሬ ወደዛ ወደ ሙዚቃ ብዙ አልገባውም። ኳስ ምናምን ብዙ መለከታል ያየራል ግን ከዛ ጀምሮ አደገበት ዚ ሙዚቃ ስርዓት ይዞ ወደ ትልቅ ደረጃ ተለወጠ። ብዙ ጊዜ መጀመሪያ ሲጀምር ለወታደራዊ ክፍል ዘፋኞች ነው ሙዚቃዎቹን የሰጣቸው። ብዙ አካባቢያችን ላሉት ሰዎች ዘፈሚል ለአርቲስቶች ያለው ክብር እንግዲህ ስከታተል በጣም ስርሰድ ሲሰዬ ደክሞ እንዲላለ በቃ አለ ያው ስላለፈበት ጥቅም ማግኘት አንጻር ዓለም ያው ሙያው እንድ ጊዜ ተዋሕዶታል ብዙ ተረድችዋለው። አሁን ለምሳሌ ቶሎ ዘፈን ያቆሙ ዘፋኞችን ያውቃል። እንደ ቴድሮስ ታደሰ አይነት ዘፋኝ ሁሌት ይጨነቀዋሉ። ዋሽንግተን በመጣ ቁጥር ወደ ቤት ሄዶ ፈልጎ ለማግኘት በቃ ጉጉቱ። ለምን ይቆማል ዘፈን? እንደዚህ አይነት ነገር አርቱ ነው፣ ፍቅሩ ሌላ ነገር አለ። በቃ ያ ነገር እንዲሳካ ሌተቀል በቃሳ ያህል አንዳንድ ነገር እንደዚህ አስቢ ያለ ይልሃል። አልፎ ደግሞ ካደገ በኋላ በኤድስ አካባቢ ላይ ትልቅ ዝግጅቶች ብዙ ታዋቂ አርቲስቶችን ሲያስተባብር በጣም አድካሚ ነበር አውቃለሁ። ይነግረኛል ቻሌንጅንግ ነበር አቃለሁ። ግን ተስፋ አይቆርጥም እሱ። መልካም ጸጋዬ፣ ወደ አንተ ልመለስ ነው። እንደ ባለሙያ የምታያቸውን በሌሎች ስራዎቹም በቀጥታም ቀደም ሲል አብራቸው የሰራችሁትን አስርቱ ትእዛዛት የተሰኘውንም ስራ በተለየ መልኩ መልሳችሁ ልሰሩ እቅድ እንዳለ የተነገረ ነገር ሰምቻለሁ። ያየህ ራድ ከደረሰውና አንተ ከተጫወትከው ከዚህ ስራ ውጪ አጠቃላይ የሙዚቃ ድርሰቶቹን እንዴት ነው የምትገመገማቸው? የቀደሙትንም የኋለኞቹንም እንግዲህ በብዛት የማውቃቸው የሀገር ዜማዎች የሆኑ ናቸው። አሁን እንደ እውነት ከሆነ የአስቴርንም አላውቅም ነበር። የሀይልዬ የበደሉሽ የጎዱሽ ሁሉ መጨረሻ ላይ እግርሽ ስር ወድቀው የለምኑሻላች የሚለውን ሀይልዬ ዘፈነውን እና ይሞታሉ የሚለው አልበም ላይ ያሉትን ስራዎች የሰራውን አስታውሳለው። የኩኩ ሰብስቤንም እንደዚሁ የሀገር የሆነው ዜማ ነው የማስታውሰው በደንብ እና ይገርመኛ በተለይ በተለይ በተለይ ለሀገሩ ያለው ፍቅር ያው እንግዲህ ከወታደር ቤት የተፈጠረን ሰዎች እኮ ከሀገራችን ጋር ነው ሁሉ ነገራችን ያለው። ከዛ በኋላ ደግሞ የእምነቱ ጉዳይ እኔ በምን እንደለካኝ አላውቅም። በቃ የሚያይቤ ነገር አለ ማለት ነው። መንፈሳዊ ይዘት ያለው አስርቱ ትእዛዛት የሚል ስለ ሰው ልጆች ሕይወት አመለካከት ጠንከር ያለ ሰራበትን ስራ ለአንተ የሰጠውን ነው እየገለጽከ ያለው ልክ ነው። እና ነገሩን ከቻልክ እጅ ላይ ሳለ ታሰማዋለ። በእውነት ነው ምነግር አስርቱ ትእዛዛት ሲል እና የጻፈውን ግጥም ሳነበው በጣም የተደሰት በቃ። እንዲህ የእግዚአብሔርን ትእዛዝ እኔ ደግሞ በዚህ አይነት መልኩ ብገልጸው ምን ይሆናል በሚል ያው የጊዜው ሁኔታ የነበረበት ወይንም እኛ ያወጣንበት አልበም ያወጣንበት ጊዜ ላይ የነበረ ሌላ ቫይዝ ነበር፣ ሌላ አይነት የአሰራር ባህሪ ነበር። ስለዚህ እኛ ደግሞ ቀጥታ ይሄ የተለመደውን ትክክለኛውን አካሄድ ነበር ሄድ ነው። ብዙ ለመሰማት እድሉ ሰፊ ባይሆንም ግን እነዚህ እነዚህ ዘፈኖች ይሄ በተለይ በእምነት ላይ ያለው የአስርቱ ትእዛዛት መዝሙር በጣም ጥሩ ነበር። በጣም በጣም እና አሁን አየህ፣ አንዳንድ ሰው እኔ እንጃ ጊዜው ሲደርስ ሊሰናበት ይፈልጋል። በቃ አላውቅም። በቃ አንዳንዱ ሰው የሚገለጽለት ነገር ያለው ይመስለኛል። እና ኢንተርቪው ያደርጎ ሰምቼው አላውቅም በህይወት እና ኢንተርቪው ያደረግኩና አስርቱ ትዕዛዛትን እንደገና በበገና በክራር፣ በማሲንቆ፣ በከበሮ አድርገን እንደገና መስራት አለብን የሚል ፕሮሚስ ገብቻ አለውና ይህንን ነገር እንዴት ነው የምናደርገው ብሎ ደውለልኝ ደግሞ እንደገና ሌላ ሰርፕራይዝ ሆን ነዚህ ነገር ተስማም በኢትዮጵያ አቆጣጠር በዘጠና ሰባት እና አስበው ከሀያ አመት በፊት የተሰራ እስከ ዛሬ ኢንተርቪው ያላደረገውን ከሀያ አመት በኋላ ኢንተርቪው አድርጎ ይህንም ፕሮሚስ ገብቶ ወጣ። ከዛ በኋላ ደግሞ እንጃ እኔ እንደው ከመሞቱ በፊት ሁሉ እንዲደርስለት የፈለገ ነው የመሰለኝ። ይለን ያው አሁን አሁን እና ከሞገስ ጋር አወራን በዜማው ጉዳይ ላይ የሚሆነውን ነገር አውርተን ጨርሰን የሚቀጥለው ፕሮሰስ ላይ ያለን ነው። እንግዲህ እኔም ወጣ አልኩኝ። ለአንድ ስምንት ቀን ከዛ በኋላ ተመለሱ። ከመጣሁ በኋላ ደግሞ ቁልቢ ስለነበረ ወደ ቁልቢ ሄድኩኝ። አሁን እደውልለታለሁ ስል በዚህ መልኩ እንዴ፣ ያዩ ሊሰናበተን ነበር እንዴ እንደዚህ የሆኑ ብዬ ነው ያልኩት። በውጭ ሆኑ፣ በጣም በጣም የተረጋጋ ነው በማየው ነው። እኔ እንግዲህ አሁን ለእኔ የተረጋጋ ቀጥተኛ፣ ፊት ለፊት የሚናገር የተሰማውን ሁሉ ግልጽ አድርጎ የሚነግርህ ይሄን ብታደረግ ይሄ ነው፣ ይህን ብታደረግ ይሄ ነው፣ ይሄኛው አዋጣም፣ ይሄኛው በዚህ በኩል ይሄዳል ብሎ ቀጥታ በቃ የሚናገር ምን አይነት አጋጣሚ እንደሆነ ራሱ ግርም ነው የሚለኝ። እግዚአብሔር ብቻ ነፍሱን በገነት ያኑራት። ሌላም ምለው ነገር የለም። ጸጋይን ወደ መረተ ከመመለሴ በፊት የወታደር ቤት ይሆን ብልሃል አንድም ያዩም በቤተሰብ እንጂ ወታደር ቤት ራሱ አልሆነም። አንተም እንደዛ ቤተሰብን ነው እየገለጽክ መሰለኝ። እውነት ነው፣ እውነት ነው። የቤተሰብነት ቤተሰብ እኔም በቃ ከመጀመሪያው ታላቅ ወንድም ጀምሮ የሚቀጥለው የእሱ ታናሽ እንግዲህ እኔ ሶስተኛ ላይ ሁለቱ ወታደሮች ናቸው። ጀራ አባቴም አባቴም ወታደር ነው። ስለዚህ በቃ ወታደር ቤት የነበርን ስለሆነ እንደ ሀገራችን በጣም የሚሰበን ነገር አለ። ያዩን እንግዲህ ስመረምረው የሰራቸውን የሀገር ጉዳዮች አሁን ጋሽ ጥላውንን ስታስበው ሚ ሌ ጨልምሽ ይሄ አባባል በጣም በጣም በጣም ገራሚ አባባል ሀሳቡ ራሱ እንዴት ሆኖ እንደመጣለት ራሱ ይገርመኛል ያ የሄራድ ተለይቶ የሚታወቅበት የሚመስለኝን አንድ ጭብጥ አንዳንድ ሀሳብ ብታጋሩን ያ የሄራድ በጣም ቅርብ የሆነ የሚታወቅም የሰው ልብ ውስጥ ያለ የሚመስለን ነገር ገኖ እንዲወጣና ግን በተለየ ጥበባዊ መንገድ እንድናየው እንዳንረሳው የሚያደርግ ነገር ሲሰራ እና ያለን አብዛኞቹ ስራዎች ውስጥ ይሄ አቀራረቡ ተንጸባርቋል ኋላ ላይም አንዳንድ መረጃዎችን ሳገላብጥ እንደተረዳሁት ከሀገር ከወጣው በኋላ ስራዎቹ ብዙዎችን የማየት እድል አልነበረኝም እና ማስታወቂያዎችን ሳይቀር አይረስ የሆኑ ነገሮችን በቀላል ቋንቋ ሰው በሚያውቀው ነገር ግን በሚኮረኩርና እንዴት አየው በሚል ቅድም የጥላሁን ገሠሠን ዜማ ቆሜ ልመርቅሽ ምን እንዳነሳው አጠገብ ያለ ነገርን የሚለካ የሚመስልበት አለ። እስኪ እሱ ላይ አንዳንድ ሀሳባችሁን አጋሩን። እሱ በጣም የሚገርም ነው። ቆሜ ልመርቅሽ የሚለው ዘፈን በጣም ራሱ የሚገርም ነው። መጽሐፍ ሊወጣው የሚችል ነገር ነው እንደ አርስት ብሰጠው እና ትልቅ መጽሐፍ ሊወጣው የሚችል ሁላችንም ልንማርበት የሚገባ ነው። ደግሞ የአየራድ ይህን ዘፈን ረዥም ዓመት በፊት ጥላሁን ሳይሞት በፊት የተዘጋጀ ነው። እንግዲህ ዘፈን የአየራድ የሚያሳየው አደራበል እንዳልሆነ በጣም ቁም ነገረኛ እንደሆነ ነው። ክቡር አርፌስ ጥላሁን ገሠሠ ካረፈ ረዥም ዓመት ነው። ግን ይህን ጉዳይ ከባላፖስ ጋር በመሆን መጨረሻው ድረስ አድርሶ ለህዝብ እንዲቀር ማድረግ ራሱ ትልቅ ኃላፊነት የሚወጣ ሰው እና ምን ያህል ሙያው ክብር ያለው ሰው መሆኑን የሚያሳይ ነው። እውነት ይሄ ዘፈን ደግሞ ያው እንግዲህ ለሁሉም ሰው ይሰራል። ቆሜ ልመርቅሽ የሚለው ሁላችንም ጥሩ በጎ ጎልኖች ይኖራሉ። አገር ግን አሳድጋ ለቁም ነገር ያበቃችን ለሁላችን የሚዘራ ሙዚቃ ነው። ለያዩም ራሱ እንግዲህ ቆሜ ልመርቅሽ የሆን እንግዲህ ወንድማችንን በቅርብ እንዳጣ ነው። እሱም አገሩን በቁሙ መርቋት ድርሰት ውሱ እንደመሆኑ መጠን በቃ መርቋት ነው ያለፈው ማለት ነው። ይህ ነገር ሁሉ አመሰግናለሁ። እሱ አያዝመው ድርሰት ለሁለቱም ሰዎች የሚሰራ እየገምታል። ያው እንግዲህ ከሙያ አንጻር ብቻ ሳይሆን በቤተሰብ አንጻር ምስታይ ደግሞ ያዩ ጫዋ ታዋቂ ነው የሚያወራል ነገር ሁሉ ለዛ ያለ ነገር ነው። ለዝምድና፣ ለትውውቅ ክብር ይሰጣል። ዘመድ ጠያቂ ነው። ለህዞቹ ብዙ ታዳጊዎች አሉ እሱ አጎት የሆናቸው ለእነሱ ሁሉ ብዙ ትምህርት ይሰጣል ብለን የምንጠብቀው የቤተሰቡ ወንድም ብቻ ሳይሆን አስተማሪያችን፣ መካሪያችን ታላቅ ሆኖ እኛ ግን እንደታናሽም ለጥሩ ባህር ያለው ሰው በአንዳንድ የጎደሉ ክፍተቶችን ሲምፕል ላይፍ ያለው ልጅ ነው። ሁልጊዜ መጠ ቤተሰቡ ውስጥ ደስታን እህቶቹን ጠያቂ ወንድሞቹን ጠያቂ ነው። እዚህ ምን መጦ በያመጡ ይቃል። እንደውም በቅርብ መናደግ የዛሬ አንድ አመት ተኩል ልጄ የመጀመሪያ ድግሯን ስትል ለአንድ ቀን አሜሪካን መጣ ገባ ሰርፕራይዝ አድርገን መሀል ላይ ተገኝቶ በነጋታው ግን ተሳፍሮ ነው የሄደው። ለአንድ ቀን ጉዞ አሜሪካን መጥቶ አስደስቶ በቃ ይሰው ምን እንዴት ለምን ትመጣ ለያዩ ነው አሜሪካን አገር ልጅ እንዴት ለምታሳድቅ አውቃለሁ ብሎ ከልባችን ሊጠፋ ትልቅ ውለታ ውሎ ብንሄደው አንድ ሰው ኃይለኛ ሰው እንኳን ቢያጋጥም የተረበሸ ነገር አላስልሶ የሚመልስና እኔ ገረመኛ በጣም ከሱ ብዙ ልማር የምንችለው ወንድማችን ነው። በሰዎች ልብ ውስጥ የተወን ቁም ነገር ብዙም ልንማርበት የምንችለው ነው ያላቸዋቸውን ነገሮች አንስታችኋል። አንጋፋ እውቅ ድምፃዊ ጸጋይ ሸቱ፣ ወንድሙ መረተ አላምረው፣ ወዳጁ የየህራድ የቅርቡ ሰው ሁለታችሁንም እንግዶቼ ለጊዜያቸው አመሰግናለሁ። መጽናናት እንዲሰጣችሁ እመኛለሁ። እግዜር ይስጥልኝ። አሜን። አሉላ እድል ከሰጠ የአየራድ በማረፉ እኛ ቤተሰቡ ድምዳሜ ላይ ደርሰናል። እሱ አይደለም የተጎዳው እኛ ተጎዳን በጣም አሁን ሰሞኑ አብሬያቸውን የከረምኩት ና አስራ ሁለት ቀን በጣም ተጎድጠናል። እኛ ብዙ ነገር ነው ያጣነው። ከየራድ ጠግሽም ከጎናችን አልተለይ በሐዘናችን ታዋቂ አርቲስቶች በዛ ያሉ ስም መጥራቱ ብዙ ስለሆኑ ይከብዳል። ላደረጋችሁን አመሰግናለሁ። ቢኦኤም ደግሞ አሉላንም በጣም አመሰግናለሁ በቤተሰቡ ስም እግዚአብሔር ያክብርልን። ይወዳቸዋል እግዚአብሔር ስ ፍቅር፣ ማኅበራዊ ሕይወት፣ አገራዊና መንፈሳዊ ይዘት ያላቸውን ጨምሮ በተለያዩ ጉዳዮች ዙሪያ ያተኮሩ ዘፈኖች ከአራት አስርታት በላይ ለበርካታ ድምፃውያን የደረሰውን የዘፈን ግጥሞች ደራሲና አቀናባሪውን ያየ ሄራድ አላምረውን ሕይወትና ሥራ ለመዘከር የተሰናዳ ቅንብር ነው የተከታተላችሁት። ለረዥም ዓመታት በአይነ ሐኪምነት ካገለገሉ ኢትዮጵያዊ ባለሙያ ጋር ወዳደረግነው ነው ቆይታ ነው የምንወስዳችሁ። በቅርቡ ከዚህ ዓለም በሞት የተለዩት የቀድሞ የዩናይትድ ስቴትስ ፕሬዚደንት ጂሚ ካርተር ባቋቋሙት ማዕከል አማካይነት ኢትዮጵያን ጨምሮ በተለያዩ አገሮች ካበረከቷቸው ላቅ ያለ ግምት የሚሰጣቸው ሥራዎቻቸው ውስጥ አንዱ የሆነውን በሕክምና ካልተረዳ ለአይነ ስውርነት እስከ መዳረግ የሚያደርሰውን የአይን ማዝ ወይም ትራኮማ በሽታ ለመዋጋት ለበርካታ አስርታት በተሰራው ስራም ተሳትፈዋል። እኚህ እንግዳችን ካርተርን በአካል አግኝተው ለመልካም ስራቸው ምስጋና ለማቅረብ ጭምር እድል የገጠማቸው ናቸው። ዘለግ ካለው ወጋችን ታዲያ በመጠኑን አሰማችሁ እንደምናመሹ ዶክተር ወንዱ አለማየሁ የጂሚ ካርተርን የአይን ማዘን የማስወገድ ዘመቻ እንዲያስታውሱልን ነው የጋበዝኖት። በዚያውም ስለዚህ አስከፊ በሽታ ያካበቱትን እውቀቶን ለአድማጮቻችን ያካፍሉልናል። ስለ ጊዜው እጅጉን እናመሰግናለን። እኔም በጣም በጣም አመሰግናለሁ። የእኚህ ፕሬዚደንት ጉዳይ የነበራቸው ራዕይ በጣም በእውነት ልዩ ነበር። ሰላምን በተመለከተ የሰዎችን መብት በማስጠበቅ በኩል እንዲሁም ስቃይን የማስወገድ ራዕይ በጣም የሚያስገርም። ለአርባ አመታት በዚህ ስራቸው ክትትል በማድረግ እና ጥረት በማድረግ ይታወቃሉ። እኔ በአካል የተገኘ ነው እዛ አትላንታ የዚህ የትራኮማ ወይም የአይን ማስ ችግር እንዴት አድርገን ውጤታማ በሆነ መንገድ ለማጥፋት እንችላለን ይህ በሽታ በሚል የተደረገው ውይይት ላይ እዛ አገኘዋቸው። በእረፍት ጊዜ ለብቻቸው ሆነው ሳገኛቸው በእውነቱ በኔ በኩል ኢትዮጵያ ውስጥ ላለው ለዚህ በጣም ግዙፍ ችግር የሚያደርጉትን አስተዋጽኦ በማሳት ምስጋናዬን አጠብያል እና በእውነቱ እኚህ ሰው በጣም ክብር የሚገባቸው እውነትም በሕይወት እያሉ ክብር ተሰጥቷቸዋል። ትልቅ አስተዋጽኦ አድርገዋል። በተለይ አፍሪካ ውስጥ ኢትዮጵያን ጭምር፣ ማዲ ኒጀር፣ ዴረ ሳውት ሱዳን፣ ሱዳን፣ ጋና በእነዚህ ሀገሮች በሙሉ በእውነት እንቅስቃሴ አድርገዋል። ከፍተኛ ክብር ይገባቸዋል። እዚህ ለብሳቸውን ይማር መቼ ነው ዘመኑ። ዶክተር ወንዱ እርሶ ፕሬዚዳንት ጂሚ ካርተርን በአካል ያገኟቸው? እንግዲህ የዛሬ አስር አመት ሊሆን፣ አሁን ሁለት ሺህ አስራ አራት ዓመተ ምህረት ነው ፈረንጆቹ አቆጣጠር ስብሰባው አስራ አምስተኛው የትራኮማን ጉዳይ የአይን ማዘን ችግር ቅድም እንዳልኩት ለማስወገድ የሚደረገው ጥረት በየአመቱ ስብሰባ ይደረገ ዳክተር ሴንትር እና ዘዘይ ያገኝ መቸበነ በዚህ በቁርጠኝነት በትጋት ለሚደረገው ስራ ድጋፍ በማድረጋቸው ለብዙ ሰዎች የመከራ ምክንያት የሆነውን ነገር በሽታ ለማጥፋት ጥረት በማድረጋቸው ምስጋና ናቀረብ እሳቸውን ይህን በማድረግ በጣም ደስ ይለኛል፣ አለ ዶክተር ወንዱ። እንግዲህ ይሄ የካርተር ማዕከል በበርካታ የተለያዩ ስራዎች የተለያዩ ዘርፎች ነው የተሰማራው። ቀደም ብለው እንደጠቀሱት በሰላም ላይ ይሰራሉ፣ በምርጫ ጉዳይ ላይ ይሰራሉ። ይበልጡን ግን ዛሬ ትኩረት የምናደርግበት ይህ በአማርኛ የአይን ማዝ የሚባለው የትራኮማ የአይን በሽታን የተመለከተ ነው። እርሶም በቀጥታ የተሳተፉበት እንደመሆኑ በርከት ያሉ የአፍሪቃ ሀገሮች ውስጥ ይካሄድ እንጂ የኢትዮጵያው ገፋ ያደረገ በመጠኑም ለአይን ማዝ የተጋለጠው ኢትዮጵያዊ ቁጥር ከሌሎቹ አፍሪካውያንም ከሌሎች ሀገሮችም የላቀ መሆኑን የከፋ መሆኑን ይነገራል። እንደው የእርሶን ልምድ ቢያስታውሱን፣ እርሶ ይሄን ማዕከል በኢትዮጵያ ያለው ፕሮግራም ላይ ሲሳተፉ ምን ይመስል ነበረ? ይህን ስራ እኔ የጀመርኩት በድህረ ምረቃ ትምህርት ጊዜ በአይን ሐኪምነት ለመሰልጠን እንግዲህ ዶክተር ጳውሎስ ቀና አይን ሐኪሙ የድህረ ምረቃ ትምህርት ጀምረው ሶስት ሐኪሞች ገብተን ነበር ድሉን አገኝተን እና በዛ ፕሮግራም አንደኛው ትልቁ ስራ መሰራት ያሉበት ምርምር እና በአጋጣሚ ፕሮፌሰር ረዳ ተክለ ሃይማኖት የነርብ ሐኪም ናቸው። በማዕከላዊ ኢትዮጵያ አካባቢ ስለ ነርብ ህመም ጉዳይ ጥናት ያደረጉ ነበር እና በጣም የአይን ችግር በጣም በርካታ ስለሆነ የድህረ ምረቃ ተማሪ በመሆኔ ለዚህ ዕድል አግኝቼ ያንን በምን ምክንያት ነው ዓይነ ስውርነት የሚከሰተው፣ የአይን ችግር ምን ይመስላል የሚለውን ጥናት ለማድረግ በተማሪነት ነው እንግዲህ ይህንን ነገር እና በሁነ የያየሁት የአይንማስ ችግር ብዙ ነበር እና በዛ ምክንያት እኔ አሁን የሙያ ሕይወቴን በአብዛኛው ይህንን የአይንማስ ችግር ለማስወገድ በሚደረገው ጥረት ላይ ያሳለፍኩት ለማለት ይችላሉ። እንግዲህ የአይንማስ በሽታ በተሐዋሲያን ምክንያት ይሄ ባክቴሪያ ክላሜዲያ ትራኮማቲስ የሚባል ነው። ከሰው ወደ ሰው የሚተላለፈ ክፋቱ በአብዛኛው ትኩሱ ምርቃዜ ያለው ትምህርት ቤት ከመግባታቸው በፊት ህጻናት ላይ አንድ እስከ አምስት ዓመት ያሉ ህጻናት ላይ ነገ ይባላል ለእነሱ ደግሞ ክብካቤ የምትሰጠው እናት ነች እና እናት ከልጆቿ በሽታው እየተላለፈባት በጣም በተደጋጋሚ ምርቃዜው ሲያጠቃት ወደ አይነ ሰውነት የሚደረገው ችግር ውስጥ ትገባለች እና ክፉ በሽታ ነው። ሕጻናትን እና እናቶችን፣ ሴቶችን በአብዛኛው የሚያጠቃ ችግር ስለሆነ በእውነት በልብ ይህንን ታይዘነዋል። አሁን በኢትዮጵያ ሰፊ ፕሮግራም እየተካሄደ ነው። እንግዲህ እናጠፋለን ብለን ተነስተን የነበረው በዓለም አቀፍም ደረጃ በሀያ ሀያ ነው። እሷ አለፈብን። አሁን ሀያ ሰላሳ ብለናል። አንዳንድ ጊዜ ስቀል በኢትዮጵያ አቆጣጠር ምሳሪያ ይሻላል ናቸዋለች አሁን የቀረነ ጊዜ ስድስት ዓመት ነው እና ትግሉ እንግዲህ ይቀጥል። ዶክተር ወንዱ እንደውም አንድ ጽሁፍ ላይ እንዳነበብኩት ፕሬዚደንት ሟቹ ፕሬዚደንት ጂሚ ካርተርም እንደዚሁ በአማራ ክልል አካባቢ ይመስለኛል ይህንን የትራኮማ የአይን ማዝ በሽታ ምን ያህል ሰዎችን፣ ቤተሰቦችን እያጠቃ እንደሆነ በአንድ ወቅት ሄደው በነበረ ጊዜ ሲያዩ ይህንን አይቼ እንቅልፍ አይወስደኝም፣ የምችለውን ሁሉ አደርጋለሁ ብለው ቃል እንደገቡ አንድ በዚሁ ስራ ላይ የተሰማሩ ሰው የተናገሩትን አንብቤ ያለሁ እና በሽታው መከላከልም መቆጣጠርም የሚቻል ነገር ግን ቤተሰብን እንግዲህ እናትን ካጠቃ መላውን ቤተሰብ ዋናዋን ምሰሶ ጎዳ ማለት ነው። ከባድ ነገር ነው። በጣም ልክ ነው። እንደ አንኳሩን ሀሳብ ነው ያነሳሽው እና እናቶች መጠቃታቸው ቤተሰቡን፣ ህብረተሰቡን ሁሉ በጥቃት የሚዳርግ ነው። እንግዲህ ደግሞ ክፋቱ የዚህ ለአይነ ስውርነት የሚዳርገው ደረጃ ሲደረስ ይሄ የአይኑ ሽፋሽፍት የአይኑ ጸጉር ወደ ውስጥ ይቀለበሳል እና አይኑን መፍታቅ ይጀምራል ብሌኑን የፋቀ ጠባሳ አድርጎን ወደ አይነ ስውርነት የሚዳርገው እና እንግዲህ እግዚአብሔር ያሳያችሁ፣ በቀን በደህና ጊዜ አስራ ዘጠኝ ሺህ ጊዜ አይናችን እንጨፍናለን፣ እንገልጣለን። ይህንታቆ ይሆን እቺም እናት አስቧት፣ እዛ ጭስ ውስጥ ሆነ እንጀራ ትጋግራለች፣ ወጥ ትሰራለች፣ ቤተሰቧን ለመደገፍ ያ ጸጉር ወደ ውስጥ ተቀልሶ አይኗን በጨፈነች ቁጥር እየወከፍ እያቆሰላት እና በእውነት እውነታቸውን ነው። እንቅልፍ የማያስወስድ ነው። እልህ የሚያስይዝ ነው። ግን እንግዲህ ለምን እንዴት ተስፋ ቆርጥም እያሉ ይጠይቁኛል። ብዙ ጊዜ አንድ የዳነች እናት ደግሞ ተስፋን ካለመለማለች ፈገግ ሲሉ ማየት በእውነት ለልብም ለአምሮም የሚያረካ ነገር ስለሆነ ስራውን ለማቋረጥ አይቻልም። እልክ የሚያስዝና ይሄን ደግሞ አንችም እንዳልሽው ቅድመ መከላከል እንችላለን። የግል ንጽህና፣ የአካባቢ ንጽህና፣ ይሄ ጸጉሩ ተቀልብሶ ወደ ውስጥ አይኑን በዝቅበት ጊዜ እሱን ለማስተካከል የሚደረግ ቀዶ ሕክምና አለ። ምርቃዜ በሚኖርበት ጊዜ የሚሰጥ መድኃኒት አለ። አንተ ይህንን ማድረግ እየቻል ነው እንግዲህ። ውሃ እጥረት አለ የዚህ የአካባቢ ንጽህና በተለይም ደግሞ ቅድም እንዳነሳሁት ገና ትምህርት ቤት ያልገቡ ሕጻናት ዳሪያ በየሜዳው ነው የሚሆኑ ዝም እንደ ማት ይፈላል ያንን በሽታውን የሚያስተላልፈው ደግሞ ዝንብ ነው ወይም እጃችን ጣት ነው ወረ ወይም የራሽ ጨርቅ ነው እና ይሄንን ሁኔታ ለመለወጥ በጣም ጥቅም ላይ ውሎ የተረጋገጠ መፍትሄ አለ። አሁን እኮ ሌሎች አፍሪካ ሀገሮች አሁን ጋምቢያ፣ ጋና ሞሮኮ ይሄንን አስወግደውታል እና እኛም አፍሪካ ሀገር እንደዚህ ያለውን ስራ ሰርተን ውጤታማ የሆንበት ስላለ ይሄንን መፈለግ ተከትለን እኛም በዛ እንዲወጣ መቼም ቅረት ማድረግ ያስፈልጋል። ፕሬዚደንት ካርተር በማዕከላቸው አማካይነት በትራኮማ ወይም በአይንማዝ ዙሪያ ምን ምን ስራዎችን ነበር የሚሰሩት? ምን ምን ክንዋኔዎችስ አስመዝግበዋል? በጣም ጥሩ በሁለት ሺ የፈረንጆቹ አቆጣጠር አዲስ ዘዴ በመጠቀም በተለይም ደግሞ የሚዋጥ መድኃኒት ተገኘና ፋይዘር የሚሰጠው እሱን በመጠቀም ኦፕራሲዮን ለማድረግ ከዛ መድኃኒቱን በመስጠት የአካባቢ ንጽህና፣ የግል ንጽህና ይህንን በተመለከተ እንደው የተሟላ ውሃም በቅርቦት የሚሻሻልበት ዘዴ በመፈለግ ለመጀመሪያ ስንጀምር ሶስት ወረዳዎች ላይ ስራ ጀመር። እነዚህ ሶስት ወረዳዎች አንዱ አማራ ክልል ካተ ሴንተር እንዲደግፈው፣ ሁለተኛው ጎል ቪዥን እንዲደግፈው አንድ ሌላ ወረዳ፣ ከዛ ደግሞ ሶስተኛው ኦርቢስ የምዛው ስራ ስለነበረ ኦርቢስ የሚባለው ድርጅት ውስጥ እነዚህ ሶስቱን ወረዳዎች ጀመርንና ከዛ በኋላ እነሱ ለካተ ሴንተር እንዲያውም ከአንድ ወረዳ ተነስቶ ሙሉ የአማራ ክልል ይህን ስራ ማካሄድ ተጀምር እና አስፋፉት በጣም አሁንም ቢሆን በጣም ከፍተኛው ችግር አማራ ክልል ገና ሙሉ በሙሉ አልተወገደም ወይም በተቀረበ ክልሎችም እንደዚሁ አለ እና ይህንን አጠናክሮ መቀጠል ግን አስፈላጊ ነው መልካም። ዶክተር ወንዱ እንግዲህ የአይን ማዝን አይነት የአይን ብርሃንን ሊያሳጣ የሚችል በሽታ ቅድም በወጉ እንዳስረዱን በቀላሉ ሊከላከሉት ሊዳን የሚቻል ይበልጡን የድሀ በሽታ የሚመስል ከግል ንጽህና አጠባበቅ ከውሃ አቅርቦት ቅድም እንደነገሩን ከዝንብ አካባቢው በመኖሩ ከአንድ ወደ አንዱ የሚዛመትበት፣ ከእናት ወደ ልጅ፣ ከልጅ ወደ እናት እዚያው ብዙ ሰዎችን የሚጎዳ ነገር ግን ሊከላከሉት የሚቻል በሽታ እንደመሆኑ ማጥፋቱ ጋር ያልተደረሰ ዛሬም ትልቁን ቁጥር የያዘች ሀገር ነውና የኢትዮጵያን ስናነሳ የምናወራው እነኚህ መሰረታዊ ችግሮች ባሉበት ቤተሰቦች ግለሰቦች፣ ምክንያቱም የዓይን ብርሃንን ያህል ነው የሚያሳጣው መታወር የሚከተልበት ትልቅ ፈተና ነው እና የሚደቅ ነው ምን ይታየታል። አስቀድሞ በመከላከሉ የሚሆን በሕክምናው በተለይ በግንዛቤው እና ህብረተሰብን በማሳወቁ ረገድ ሊሰሩ የሚችሉ ስራዎች ላይ ይሄ እኮ ነው። አሁን እንግዲህ ይሄ ዓለም ጤና ጥበቃ ድርጅት ብዙ ዓመታት ጀምሮ ተግባራዊ እየሆነ ያለው ሴፍ ስትራቴጂ የሚባለው ሰርጀሪ፣ አንቲባዮቲክስ፣ ፐርሰናል ሃይጂንን ኤንቫይሮንመንታል ኢምፕሩቭመንት ወደ እንግሊዝኛ ጨመርኩባቸው። ቀዶ ህክምና አድርጎ ወደ ውስጥ የታጠፉን ጸጉር ማስተካከል አንዱ ነው። ከዛ የግል ንጽህናን በተመለከተ የሚደረግ ነው እና መድኃኒት ደግሞ በመስጠት፣ ውሃ የአካባቢ ንጽህናን ደግሞ ይሄ ነገር እንግዲህ ጥረቱ ህብረተሰቡ ይሄን ተገንዝቦ ህብረተሰቡ ብቻ ሳይሆን ትኩረቱ ደግሞ እነዚህ ህፃናት ላይ እና እናቶች ላይ ትኩረት ተደርጎ የአስተዳደር ክፍሉ፣ የሃይማኖት ድርጅቶች፣ ሌሎችም በሙሉ በመንግስትም በኩል በቂ ትኩረት ተሰጥቶት ብዙ እንቅስቃሴ ማድረግ ያስፈልጋል እና ይሄ ጥረት አሁን ቀደም ብሎ በነበረው ስምንት መቶ ሰማንያ ስድስት ወረዳዎች አሁን ሶስት መቶ ሀያው ለዚህ ትራኮማ ማጥፋት ደረጃ ደርሰዋል እና የሚያበረታታ ነገርም አልደርግድ ብዙ መስራት ያለብን ነገር አለ። ወደ አምስት መቶ ስልሳ ስድስት ወረዳዎች ገና አሁንም ብዙ የአይን ማስ ችግር ያለባቸው አሉ፣ እና ይህንን ጥረታችንን ግን አጠናክረን መቀጠል አለብን። እርግጥ አሉ ድርጅቶች የሚረዱ ከውጭ የመጡ ድርጅቶች ሄዶሎስ ፋውንዴሽን፣ ኦርቤዝ፣ የካርተር ሴንተር ሌሎችም ሌሎቹም አምሬት ብዙ ድርጅቶች አሉ። ከነሱ ጋር በፕሮግራም ማካሄድ ያስፈልገናል። እንግዲህ ሃያ ሰላሳ ብለናል እና በግድ በቁርጠኝነት ይህንን ጥረት ማካሄድ ያስፈልጋል። ህብረተሰቡ አምከም እናነሳ ህብረተሰቡ ይህን መገንዘብ ይሄ ነገር ሊወገድ ይችላል እኛ ጥረት መቀጠል አለብን። ከልማት ጋር በጣም የተገናኘ እኮ ነው። ከልማት እቅዶች መካከል እንደው ግቦች መካከል ይሄ ትራኮማ እንደተመለከተ ወይ ማይን ማዝ እንደተመለከተ የእናቶች ጤና፣ የልጆች ጤና፣ የአካባቢ ንጽህና፣ የውሃ ከልማት ጋር በጣም የተገናኘ ስለሆነ ይህ የትራኮማን ማጥፋት እንደውም እንደ አንድ ምልክት ልናደርገው ይገባል ይሄ ፈረንጆቹ ሰስተይነብል ዲቨሎፕመንት ጎልዝ የሚሉትን የዚህ የልማት ግብ ትልቅ ምልክት ልናደርገው እንችላለን፣ አገላለሁ። ቆንጅት፣ እንግዲህ ዛሬ ቁጥሩ የበዛ ዝግጅት ስለሆነ ያለን ያውም ያስቀርናቸውም አሉ። የዶክተር ወንዱን የመሰለ እንደዚህ ደርዝ ያለው ጨዋታ ብዙ ነገሮችን የሚያነሱበትን እንደ ፍቃዳችን ማስተናገድ አልቻለንም። ለቅምሻ የሚባል ያህል ነው እንግዲህ ዛሬ ያነሳ ነው እንዳልከው ነው። ከዶክተር ወንዱ ጋራ በቀድሞው ፕሬዚደንት ህልፈት ተነሳንና የራሳቸውንም ተሞክሮ በተለይም ደግሞ እንደ ማህበረሰብ ይህንን እናቶችን ህጻናትን፣ ቤተሰብን በአጠቃላይ የሚጎዳ እጅጉን የሚጎዳ ለአይነ ስውርነት የሚዳርግ በሽታ መታገል እንደሚገባን ጥሪ ያደረጉበትን ጨምሮ ረዘም ያለው ውይይት ነው ያለን። ለአድማጮች ጠቃሚ የሆነ ውይይት ነው። መከላከል የሚቻል ነገር ግን ሊዳን ሲችል ለአይነ ስውርነት የሚያበቃ የበሽታ አይነትን፣ ከዚያም አለፍ ብለው የማየትን ምስጢር እንዴት አድርገን አንድን ነገር እንደምናይ አይናችን ውስጥ እና በአንጎላችን ውስጥ የሚፈጠሩ ሁኔታዎችን የሚያመላክተውን ጨምሮ አሉላ ከደረሱላቸው ታካሚዎች ያተረፉትን ምርቃትም ጭምር እንደዚሁ አስታውሰውናል። በትክክል ስንጉሏ አጫውተውናል። ምን አይነት ትርጉም ለተረዱ ሰዎች እንደሚያሳድር እንግዲህ አድማጮቻችን፣ ቃል እንገባለን፣ በሚቀጥሉ ፕሮግራሞቻችን እናቀርባለን። ለአሁኑ በድጋሚ ዶክተር ወንዱን እናመሰግናለን። የአሜሪካ ድምፅ ራዲዮ የአማርኛ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ2225 እና 31 ሜትር ባንዶች እንዲሁም በኢትዮ ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና ቆንጂት ታዬ በዚሁ ተሰናበትን። ሰላም፣ በደና አደሩ።